አድገው በኋላ በጣም ይጠብቃል። ሆድ ይበላል፣ ጭንቅላት ይበላል፣ አይን ይበላል። ስለዚህ በሕክምና አንድ አካል መጥቶ የሚያነጋገረን ወይም የሚሰበሰቡበት ስነ ስርዓት በወረዳውም ሆነ በቀበሌ አነጋግሮ ይህን ጉዳይ ሊባት የሚሰጠን አካል ነበር የጠበቅ፣ ግን ማንም ሰው የሚሰማ ነሰደለ። እናንተ ትቀርባላችሁ ትቀሰቀስልናላችሁ መፍትሄ ይመጣልና የሚለውን ተስፋ ወደ እናንተ ተሽሪ ብለናል። እና በሽታው በጣም ጉዳት እያደረሰ ነው። የሞተ ሰው አለ ክብ በአስዳመቶ ጥንጠይቀን እንነግራቸዋለን የሞተውን ሰው ማለ ይላሉ አድማጫችን ጤና ይስጥልኝ የዝግጅታችን ተከታታዮች እንደምንሰነበታችሁ። ከዚህ ቀደምም ተመሳሳይ ጥቆማ ደርሶን ወደ ሰዎች አካል ትገባለች ስለተባለችው ትንሽዬ ጥንዚዛ ምንነት ተጎጂዎች ነን ከሚሉት ወገኖች፣ እንዲሁም ከአካባቢው የጤና ጥበቃ ኃላፊዎች መረጃ ለማጣራት ሞክረን ነበር። ከረዥም ጊዜ ቆይታ በኋላ በድጋሚ ቀደም ሲል ያደመጣችሁ ጥቆማ ከዚያው ከወሎ ደርሶን የሚመለከታቸውን ለማነጋገር ሞክረናል። አብራችሁን ቆዩ። የሰሜን ወሎ ሀብሮ ወረዳ ነዋሪ የሆኑት አድማጫችን እሳቸውም የዚቹ አነስተኛ ፍጥረት ሰለባ እንደሆኑና በቅርቡም በባህላዊ ዘዴ ወደሚያወጧት የአካባቢው ሰው ዘንድ ሄደው ትንሿ ጥንዚዛ ያሏት ፍጥረት እንደወጣችላቸው ይናገራሉ። እኔ አሁን ከሳውዲ አረቢያ

ወይም በሆነ ነገር ዶክተሮች የተመራምረው ዛዱኝታ ነገር ይሆ እንግዲህ፣ እርግጠኛ ነኝ የሆነ እልባት ሊያገኝ ይችላል። ግን እዚህ ማንም ሰው ሊያቋ አልቻለም። የት አካባቢ ነው አሁን እርስዎ ያሉት? ሰሜን ወሎ ሀብሮ ወረዳ ልጅሶ ከተማ ትባላለች። አሁን ምን ያህል ሰው እንደ በዚህ ጤንዜዛ ባሉት ነገር ተጎድተዋል? ሰው በጣም ብዙ ነው የሚያዳምጠው ስለለት ለማንም ምር አይችልም። አሁን የምታማክሪ ሰው እምነት የለውም። ዶክተሮቹ አያምኑትም። ከደሴ ድረስ መጥተው ዶክተሮቹ ከባለቤቶቻቸው ድረስ አቀናቸው ድረስ አስወጥተዋል። ዶክተሮቹ ሴትየው አቃይለ ሴትየው ራሱ

እንደሚሉት ትንኝ ሆና ወደ ሰውነት የምትገባው ይቺ ፍጥረት ስትወጣ ትንሽ ጥንዚዛ ናት። በነገራችን ላይ እንዲህ አይነቱ አገላለጽ የዛሬ ሁለት ዓመት ባቀረብነው መሰናዶ ከደቡብ ወሎ ነዋሪዎችም ሰምተነው እንዳካፈልናችሁ ይታወስ ይሆናል። የዚህ ትንኝ ትሁን ጥንዚዛ በማህበረሰቡ ያልታወቀች አነስተኛ ፍጥረት ምንነት እስከ ዛሬ ተደርሶባት እንደሆነ ለማጣራት ወደሚመለከተው የክልሉ መስሪያ ቤት ደወልን። በሰሜን ወሎ የሕብረተሰብ ጤና አደጋዎች መከላከል ባለሙያ አቶ አበበ ሲሳይ ችግሩ እንግዳ እንዳልሆነ ይናገራሉ። እሷ ነገር የቆየ ኛ ሁለት ሺህ ስምንት ዓመተ ምህረት ተብሎ እንደዚሁ የሚመለከታቸው ባለሙያዎች ከባህር ዳር ዩኒቨርሲቲ ኢንቶሞሎጂ ከአዲስ አበባ ከሌላም መጥተው ጉዳዩን ለማየት ሞክረን ነበረ እና ብዙ ተጨባጭ ነገር የለው የለም። ያው እነሱ እየተጠቀሙ ያሉት የትራዲሽናል አካባቢ ሰዎች በቅጠል እንትን አድርገው የሚጠቀሙ ሰዎች ናቸው እና በእኛ ተብሎ የነበረው ምንድን ነው? ወደ ሆስፒታል መጥተው ጉሮሯቸውን በደንብ ፈልፍለው የሚያይ መሳሪያ እንዲታዩ ወጫቸውንም እንዲሸፈንላቸው ተነጋግረን ነበረ። ሰዎች መምጣት አልቻሉም ወደ ሆስፒታሉ። ስለዚህ ያለው ነገር ምንድን ነው? እዛ አዲስ አበባ ፈርዘር ወደ ተሻለ ነገር እንዲያዩት ወስደዋት ነበረ ዝርያ እንትን ያልተለ የተለየ ተብሎ ነው የመጣ ነገር አለ እንጂ ሌላ ምንም የተደረገ ነገር የለውም። በዚያ ላይ እንዳለ ነው እና ከኛም እንትና ውጭ እንደሆነ ነው ጉዳዩ። አቶ አበበ እንደሚሉት የዚች አዋኪ ፍጥረት ምንነት በወቅቱ ጥናት ተደርጎበት ውጤቱ ተልኮላቸዋል። እናም በእርግጥም የጥንዚዛ ዘር ናት፣ ጥንዚዛ ነገር ናት። ምስልም አይደለም የዚህ እንትናትን እኝ ቢንዋ የዚህ ወባ ምንላ አይደለም፣ የጥንዚዛ ነገር ነው፣ የዲፍልት ዘር ነው ተብሎ እንትን የተባለ የዚች የጥንዚዛ ዘር ሰለባነኝ የሚሉት የሰሜን ወሎ ሀብሮ ወረዳ አድማጫችን በዚች ፍጥረት ምክንያት የሰው ሕይወት ጠፍቷል ይላሉ። አቶ አበበ ጤናን ማወኳ ባይቀርም አትገልም ነው የሚሉት። በፊት በርከት ያሉ ሰዎች እንደ ያመናል ብለው አይተናቸው ነበረ። ለሞት ለምናምን የሚደረግ ነገር የለውም። ችግሩ ምንድን ነው? ያው ሆነ ጉሮሮ ላይ አካባቢ ላይ እንደ በተደጋጋሚ ጉሮሮ የመቁሰል አይነት ነገር እና ያን ያህል የከፋ እንትን አልሆነም። እኛ በዚያ ላይ እንዳለን ያለው አሁን ከረንትሪ ያው ጉዳዩ እንትን እያለ ስለሆነ ሆነ አልተከታተልንም። ከዚያ ወዲህ ምክንያቱም ከእኛም ውጭ እንደሆነ ሌሎችም አካላቶች እንዲያግዙን አድርገን ነበረ። የተለየ ነገር ሌላ የለውም። ስለዚህ የእኛ ቀም ውጭ በመሆኑ ጉዳይ በዚህ ጉዳይ ላይ ነው ያለው ነገሩ። ተመሳሳይ ችግር የዛሬ ሁለት ዓመት ግድም ያጋጠመው ደቡብ ወሎ ውስጥ ነበር። ያኔ ይህንኑ ጉዳይ አንስተን ያነጋገር ናቸው የደቡብ ወሎ ጤና መምሪያ ባለስልጣን ከሕዝብ የተገኘውን ጥቆማ መሰረት በማድረግ ጥናት እየተደረገ እንደነበር በወቅቱ ገልጸውልናል። በድጋሚ ትናንት ስደውልላቸው ታዲያ የዚች ትንሽዬ ጥንዚዛ ነገር ችግር መሆኑ በአካባቢያቸው እንደተወገደ ገለጹልን። አቶ አብዱልከሪም መንግስቱ ይማም የደቡብ ወሎ ጤና መምሪያ ኃላፊ ናቸው። ችግሩ ተከስቷል የሚለውን ነገር ከማህበረሰቡ ከሰማን በኋላ መጀመሪያ እርምጃ የወሰድነው እነዛ ያወጣሉ የሚባሉ አዋቂ ሰዎች ነበሩና እነሱን ይዘን ለማህበረሰቡ ወደ ሕክምና ተቋም መምጣት እንዳለባቸው እነሱም ራሱ ትክክለኛ አይድናሉ አያድኑም፣ የሚለውንም ነገር በደንብ ተወያይተን ችግር እንዳለበት ተማምነን ህብረተሰቡን የማስተማር ስራ ነው የተሰራው። ከዛ ቀጥሎ የህክምና ቡድን በቦታው ላይ ከሐኪሞችም ከጤና መኮንንም ከነርስም፣ ከኢንቫይሮንመንታል ሄልዝም ከተለያየ የጤና ባለሙያ አደራጅተን ወደ ቦታው ላክን። የአን አሰስመንት ከተሰራ በኋላ ምን ያክል ሰው ነው በዚህ ኤክስፖዝ የሆነው ያልሆነው የሚለውን ነገር ካወቅን በኋላ መጨረሻ ላይ እነዛ ሰዎች ወደ ህክምና ተቋም መጥተው የችግሩ መድኃኒት ተሰጣቸው። ከዛ ባሻገር እነዚህ የመፈልፈያ ቦታዎች መ የት አካባቢ ነው የሚለውን አሰስመንት ለመስራት ተፈለገ። ኢንቫይሮንመንቱ ላይ ቼክ ሲደረግ አንድ አካባቢ ላይ የተገኘ ነገር የለም፣ የተበታተነ ነው ማለት ነው። የተበታተነ ነው። ከዛ መጨረሻ ላይ ያው ያ ሲሆን ህብረተሰቡ ብቻ ግንዛቤ እየፈጠር የሄድንበት መንገድ ነው ያለው። ይህ ከተከናወነ በኋላ ታዲያ አሁን ይላሉ አቶ አብዱል ከሪም ከህብረተሰቡ በኩል የሚሰማ ተመሳሳይ ችግር የለም አካባቢ ላይ ማህበረሰቡም አሁን የሚያነሳው ነገር የለም። እኛም ክሪቲካሊ ለስድስት ወር ተከታታይ በህክምና ቡድኑ ባቋቋም ነው ክትትል ሲደረግበት ነበረ። ከዛ በቃ ችግሩ መፍትሄ ያገኝበት አግባብ ነው ያለው። በትክክል አለ ማለት ነው። ይሄ የተባለው ትንኙ የሚሆን ጥንዚዛው ነገር ወደ ሰዎቹ ይገባል። ትንኙ በቃ አለ የሚለውን ነገር ድፋይን አድርገዋል። አለ ኬዙ ተረጋግጧል። ኬዙ መኖሩ ተረጋግጧል። ህክምና አለው ማለት ነው። በቃ በህክምና ነው ብዙዎቹ እኛ ጋር የተፈወሱት። እኛ ሪፈራል ሆስፒታሎች ላይ ወስደን በቃ ትሪት ያደረግንበት መንገድ ነው ያለ። ደቡብ ወሎ እንግዲህ ከዚች አነስተኛ ጥንዚዛ ችግር ሲገላገል፣ ሰሜን ወሎ ቀድሞ ችግሩ መኖሩ ቢታወቅም እስካሁን መፍትሄ አልተገኘም። የደቡብ ወሎ ተሞክሮ ለሰሜኑም አዎንታዊ ውጤት ለማስገኘት ይረዳል ብለን ተስፋ እናደርጋለን። የሀብሮ ወረዳው ነዋሪ አድማጫችንም የጥንዝ ይዘዋ ችግር በህክምና መፍትሄ እንዳለው አቶ አብዱል ከሪም መንግስቱ፣ የደቡብ ወሎ ጤና መምሪያ ኃላፊ የሰጡትን ማብራሪያ ልብ ይበሉ። በዚህ አጋጣሚ ግን ጥናት አካሂደዋል የተባሉት አካላትን ለጊዜው ለማግኘት ባለመቻላችን ለዛሬ ከነሱ ወገን ያለውን ማብራሪያ ማካተት አልቻልንም። እንዳገኘም በድጋሚ ለእናንተ እናደርሳለን። ማብራሪያ በመስጠት የተባበሩንም በማመስገን ለዛሬ ያልነውም በዚሁ እናብቃ። አድማጮች አስተያየት ጥቆማቸው የለን ሸዋዬ ለገሰ ነኝ። ሰላም ሁኑ።